በዚህ ቃለ መጠይቅ ላይ የሕይወቱን ልምድ ሊያጋራን ፈቃደኛ የሆነው የ ሰላሳ ሁለት አመት ወጣት ስሙ እንዲጠቀስ አይፈልግም። ወጣቱ በአሁን ሰዓት በሊንከን ዩኒቨርሲቲ የዶክትሬት ትምህርቱን እየተማረ ይገኛል። ከዛሬ 12 አመት በፊት የአዲስ አበባ ዩኒቨርሲቲ የመጨረሻ አመት ተማሪ ሳለ ጥናቱን እንዲያግዝለት በሚል ጫት መቃም እንደጀመረ ይናገራል። የአዲስ አበባ ዩኒቨርሲቲ ስድስት ኪሎ የመጨረሻ አመት ተማሪ እያለሁ ነው ወደ እሱስ ውስጥ እንደ ቀልድ የገባሁት ትምህርቶች ለማጥናት በጋራ ካሉት ፊሮች ወይም ጓደኞች ጋር ካለው ግንኙነት ነው። መጀመሪያ ወደ ጫት እና ወደ ሲጋራ እሱስ የተለማመድኩት የተዋወቁት ከትምህርት ቤቱ የነበሩትን አንዳንድ ይበልጥ ትጋት የሚጠይቁ ነገሮችን በቀላሉ ማከናወን ይቻላል የሚል ሮንግ ፐርሰፕሽን እና ስለነበረኝ ትምህርትን ለማጥናት ፋይናል ፔፐር ለመስራት ወሰተ በሚል አይነት ሁኔታ የተጀመረ በቀላሉ የተጀመረ ቢሆንም ይን ከዛ ቀጥሎ ህይወት ውስጥ ዘልቆ ይገባል እና ወዲያው ግራጁዌት አደረግኩኝ፣ ስራ አዲስ አበባ ጀመርኩኝ፣ ገንዘብ ማግኘት ጀምር። ይሄ በትንሹ የተጀመረው ሱስ እጅግ በጣም እያደገ መጣ። በዚህ መጀመሪያ ሲጀመር ጫት ብቻ ነበረ። በጊዜ ሂደት በጊዜ ሂደት የጫቱ መጠን ብዙ እየጨመረ ይሄዳል። ግማሽ ወይም ሩብ የሚባል ነገር የሚቃም ከሆነ አሁን ሙሉ ዙርባ ነው የሚባለው። ሙሉ ጫት ወደ መቃ- መጀመሪያ ትናንሽ ወጪ የሚያስወጡ የጉራጌ ምናምን የሚባሉ ጫቶች አሉ። አሁን ወደ በለቄ ወደ አወዳይ ምናምን የሚባሉ ውድ ወደድ የሚሉ ጫቶች አሉ። ወደዛ መሄድ በመጠን መጨመር፣ ሲጋራ በዛው ልክ አንድ ሁለት ሶስት ሲጋራ የሚጨስ ከሆነ ወደ ፓኬት ማደግ፣ ወደ ሁለት ፓኬት ማደግ እንደዚህ እዛ ወደ አልኮል ሱስ ደግሞ ከፍ ማለት፣ ከአልኮል አልፎ ደግሞ እንግዲህ እዛ ውስጥ ያለው ኮሚኒቲ ልንለው እንችላለን። ሱስ ዓለም ውስጥ ያለው ሰው በተለያየ መንገድ የሚመጡ ድራጎች አሉ። ሳንጃ ቢድ ድረስ እንደዚህ እንደዚህ አይነት ነገሮች ውስጥ ሰምጦ የመግባት ነገር ነበረ። ከጥናት ማስኬጃነት ወደ መዝናኛነት የተሸጋገረውና እየሰፋ የመጣው የእጽና የአልኮል አጠቃቀሙ ግን ወደ ኋላ ላይ ሕይወቱን ማናጋት ጀመረ ይላል። በጣም ፈታኝ ነበር ለእኔ። ስራ ኤፌክቲቭ ሰራ ነበር ግን ስራ ላይም ከፍተኛ ጫና እያሳደረ። ሰው ብዙ አይነት ማንነቶች አሉት። የመጀመሪያው ማንነት ሶሽል ማንነቱ ነው። ስለዚህ ለቤተሰብ ባዳ ትሆኛለሽ። በሶስት በአራት በአምስት አመት እናትሽን ላታይ ትችያለሽ። ትልክሽ ላይ ሰራ ይችላል ለአንድ አመት ለሁለት አመት። ስለዚህ ምንም ኮምፓስ የሌለው አይነት ላይፍ ነው የሚሆነው ማለት ነው። ሁለተኛው ኢኮኖሚክ ማንነት ሽን ይገላል። ሰርቼ በአግባቡ የማገኘውን ገንዘብ ማኔጅ ማድረግ አልችልም። ከሁሉም ኒዶች በበለጠ ሱሱ ነው የምታገኘውን ነገር ኮንሱም የሚያደርገው ስለዚህ ለሱስ መኖር ማለት ነው። ያ ኢቨንቹሊ የኢኮኖሚክ ማንነት ምንም ይገላል። ሶስተኛው መንፈሳዊ ህይወት ማለት ነው። ይሄ እንግዲህ ከሱሰኝነት ከመንፈሳዊ ህይወት ጋር ፈጽሞ አንድ ሆኖ ልሄድ የሚችል ነገር አይደለም። እኔ አስተዳደጌም በክርስቲያን ፋሚሊ ውስጥ ነው፣ ቤተክርስቲያን ውስጥ ነው ያደኩት። ኳይር ሳገለግል ነበረ። እንደ አጋጣሚ ፕሮቴስታንት ነው ቤተሰቦቼ ባክግራውንድ። እንደዛ አይነት አታችመንት ከቻች ጋር ነበረኝ። ስለዚህ ኮምፕሊትሊ ከዛ ዲታችድ ሆንኩኝና ከሚያመልከው አምላክ የራቀ ሰው ከባህር ወቶ እንደሚኖር ታ ነው የሚሆነው እና ያ ቤዚክስ ነው ለሌሎችም ህይወት ውስጥ ላሉ ነገሮች መሳቃትና ሶ ይሄኛውም ማንነቴ ቀስ በቀስ ኦልሬዲ ሞተ ማለት ይችላል ሰው። በዚህ አይነት ሁኔታ ውስጥ ነበረ በላስት ቴን የርስ የቆየው ከነበረኝ ፖቴንሻል አንጻር ከቤተሰብ ጋር ያለን ግንኙነት ባላቋረጥ ሶሻሊ ከዲዘርት ከማደርጋቸው ሰዎች ብዙ ሰፖርት ባገኝ ህይወቴን መስመር እንዲይዝ ማድረግ ብችል በዚህ አስር አመት ውስጥ አሁን ከ ከነበርኩበት ብዙ እጥፍ የሚልቅ ቦታ ላይ መገኘት ይችል ነበረ ብዬ ነው ማስበው። ስለዚህ ሲደመር ምንም ነገር እንዳይኖረኝ ነው። ከአስር አመት በኋላ ቆሜ ሳይ ብዙ ነገር ኦልሬዲ ከእጄ አምልጦ ሄዷል። ብዙ ነገር ሎስት አድርጌያለሁ ብዬ ነው አጠቃላይ ሱስ ህይወቴን ስደመድም እንደዚህ ነው ደመድ ልክ እንደሱ ሁሉ ተመሳሳይ ህይወትን ያሳለፈው የ28 ዓመቱ ወርቁ ጉርሙሱ ባለትዳር ና የአንድ ልጅ አባት ነበር። በአዲስ አበባ ፖሊስ አባልነት ቺቺኒያ በሚባለው አካባቢ ተመድቦ በሚሰራበት ወቅት ወደ ሱስ መማረኩን ይገልጻል። ነገር ግን ከጊዜ በኋላ በሱሱ ምክንያት ትዳሩን ፈቶ ጎዳና ላይ እስከ መውደቅ ና ህይወቱን ለማጥፋት እስከ መሞከር ድረስ ደርሼ ነበር ይላል። ፖሊስ አባል ነበር

ከሱስ ህይወት ለመውጣት ታዲያ ሁለቱ ወጣቶች በተለያዩ አጋጣሚዎች ወደ ቅዱስ ጳውሎስ ሆስፒታል ማምራታቸውንና በዛ በነበራቸው ቆይታም ወደ አዲስ ህይወት የእጽና የአልኮል ሱሰኝነት ሕክምና ማገገሚያ ማዕከል መግባታቸውን ያጋራሉ። ሁለቱም ታዲያ የመጀመሪያዎቹ አስር ቀናት ከባድ ቢሆንም ከዛ በኋላ በነበሩት ቆይታዎች ግን ማገገሚያ ማዕከሉ ወደ ውስጣቸው እንዲያዩና በገዛ ህይወታቸው ላይ ኃላፊነትን በመውሰድ እንዲለወጡ እንዳደረጋቸው ይናገራሉ። ስሙ እንዲጠቀስ ያልፈለገው እንግዳችን ሁኔታውን እንዲህ ያብራረዋል። በእውነት እንደዚህ አይነት ማዕከል ኢትዮጵያ ውስጥ መኖሩን አላቅም ነበረ፣ በነበረኝ መረጃ እጥረት እና ብዙ ጊዜ የተገነባ ነገር በቀላሉ ደርምሶ መውጣት በጣም ከባድ ነው። ስለዚህ መጀመሪያ ጳውሎስ ሆስፒታል ላይ የትንሽ የቆይታ ጊዜ ይኖረናል። ይሄ ዜና ባለሙያዎቹ ዲቶክሲፊኬሽን የሚሉት አለ። እስከ አስር ቀን ሰውነት የለመደውን አንዳንድ ሱሶች እንዲተው በመድኃኒት እየታገበ የሚቆይበት ነው። ስለዚህ ያኔ ከባድ ነበር። አስሩ ቀን እንግዲህ እንደ መኪና ሞተር ወርዶ ውስጤ ያለው ነገር የተሰራው የሚመስለኝ አዲስ ሕይወት የሱስ ማገገሚያ ማዕከል ከገባሁ በኋላ ነው። እዛ ጋ ሱስን ሪል የማከም ጉዳይ አለ። ሐኪሞች አሉ። አርኪቴክት ሚካኤል ሽፈራው የመሰሉ ትላልቅ ሰዎች ይመጣሉ። ዶክተር ምህረት ደበበ ሰዎች ይመጣሉ። ብዙ እውቀትን ሼር የማድረግ ነገር አለ። መጀመሪያ ሱሰኛው ራሱ ሱሰኛ እንደሆነ ማምን ይሄ በራሴ ድክመት በህይወቴ ውስጥ የገባ ነገር ነው። ስለዚህ ያንን አምን አለው ብለው ከእምነት ነው ሕክምናው የሚጀምረው እና በዚህ አስር አመት ውስጥ የተገነቡ እያንዳንዱ ሮንግ ፐርሰፕሽኖች፣ ሮንግ እውቀቶች በቀስ ዲኮንስትራክት እንዲያደርጉ ያደርጋል። ያንን የሚፈጥር አይነት ሲትዌሽን ነው ስለዚ ላይብሬሪ አለው መጽሀፍ መጽሀፍቶች አሉ ሱስ ጋር የተያዙ ከዚህ በላይ በጣም አጎኒ ውስጥ ማለት በጣም ጭንቀት እና ከፍተኛ ስቃይ ውስጥ ያሳልፉ ሰዎች ታሪክ እዛ የማንበብ ነገር አለ ግሩፕ ቴራፒ ይደረጋል ከዚህ ሱስ እንዴት መውጣት ይችላለሁ የሚል የሶስት ወር የሁለት ወር የአንድ አመት የስድስት ወር የሁለት አመት እና የአምስት አመት እቅድ ፐርሰናሊ እንዲታቀድ ይደረጋል ከቤተሰብ ጋር ያለውን ግንኙነት በጣም የተበላሸውን ግንኙነት እንዴት ሪስቶር ማድረግ ይቻላል የሚለው በደንብ ይሰራበታል። ስፕሪቹዋል ላይፍ እንዴት ሪስቶር ማድረግ ይቻላል የሚለው ይሰራበታል። እና እንደዚህ አይነት ሆልስቲክ የሆነ ኢንተርቬንሽን ስለሆነ አንድ ሰው ከዚህ ነገር ውስጥ ወጣለሁ ብሎ ከመጣ አይዲያል ፕሌስ ነው ብዬ ነው። ወጣቶቹ ሌላም የሚያስማማቸው ነገር አለ። እነሱ ራሳቸውን ለውጠው ቢወጡም ወደ ሱስ የሚጋብዙ ነገሮች ግን ጨምረውና ይበልጥ ማራኪ ሆነው እንደሚመጡ የሚለው ለዚህ ደግሞ ከማዕከሉ ጋር የፈጠሩት የአገልግሎት ቁርኝትና የእነሱን የህይወት ተሞክሮ ከአዲስ ወጣቶች ጋር በማጋራት ከድሮ ህይወታቸው መራቃቸውን ይናገራሉ። ወርቁ ጉርሙሱ በአሁኑ ሰዓት በማዕከሉ ተቀጥሮ የሚያገለግል ሲሆን ሌላኛው ወጣት እንግዳችንም ይህን መሰል ማዕከል አይነቶች መበራከት አለባቸው ብሎ እንደሚያምን በመግለጽ በራሱ ሌላ ተመሳሳይ ተቋም ለመመስረት እየሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠና ቀረው ዝግጅት ኤደን ገረመው ከዋሽንግተን ዲሲ።